the voice of America. ዩናይትድ ስቴትስ እንግሊዝና ፈረንሳይ በሶሪያ ላይ የከፈቱት የተቀናጀ ጥቃት እየተካሄደ እንደነበረ ፕሬዚደንት ዶናልድ ትራምፕ ድንገት ብቅ ብለው ካስታወቁ 18 ሰዓታት አለፉ። ጥቃቱ የተከፈተው ሩሲያ በቅርቡ ዱማ ላይ አድርሰዋለች ለተባለ የተከለከለ ኬሚካል ጥቃት ምላሽ መሆኑን ፕሬዚደንት ትራምፕ ዋይት ሀውስ ውስጥ በሰጡት መግለጫ አስታውቀዋል። በሁለተኛው የዓለም ጦርነት ወቅት ከአንድ ሚሊዮን በላይ ሕይወት በኬሚካል ጦር መሣሪያዎች መጥፋቱን ያስታወሱት ፕሬዚደንት ትራምፕ ያ ሁኔታ እንዲደገም ጨርሶ እንደማይፈቅዱ አስታውቀዋል። የአሜሪካ ጦር ሶሪያ ውስጥ የሚቆይበትን ጊዜ ፕሬዚደንቱ ባያሳውቁም ፕሬዚደንት ባሻር አልአሳድ ኬሚካል ጥቃቶችን እስኪያቆሙ ዘመቻቸው እንደሚቀጥል ተናግረዋል። ከሶሪያ መንግስት ጋር ይተባበራሉ ላሏቸው የሩሲያና የኢራን መንግስታትም ከአድራጎታቸው እንዲታቀቡና ከምዕራቡ ኃይሎች ጋር እንዲተባበሩ ጠይቀዋል ፕሬዚደንቱ በተለይ ሩሲያን በተመለከተ በ2013 ዓ ም በአውሮፓ የዘመን አቆጣጠር ማለት ነው። የሩሲያው ፕሬዚደንት ፑቲንና መንግሥታቸው የሶሪያን ኬሚካል የጦር መሳሪያዎች ለማውደም ዋስትና ሰጥተዋል። አሳድ በቅርቡ ያደረሱት ጥቃትና ዛሬ እኛ የሰጠነው አጸፋ፣ ፑቲን ያንን ቃላቸውን ያለመጠበቃቸው ውጤት ነው ብለዋል ፕሬዚደንት ሩሲያ በዚህ የጨለማ መንገድ ከመቀጠልና የሰለጠነውን ዓለም እንደ ሰላምና መረጋጋት ኃይል ሆና ከመቀላቀል አንዱን መምረጥ አለባትም ብለዋል ዶናልድ ትራምፕ። የዩናይትድ ስቴትስ መከላከያ ሚኒስትር ጄም ማቲስ የጦር ኃይሎቿ ጠቅላይ ኤታ ማዦር ሹም ጀኔራል ጆሴፍ ዳንፎርድና ሌሎችም ከፍተኛ የጦር ሹማምንት ትናንት ማምሻውን መግለጫ ሲሰጡ ጥቃቱ የተፈጸመው በዋሽንግተን ዲሲ ሰዓት ትናንት ከምሽቱ ሶስት ሰዓት ወይም በአዲስ አበባና በመካከለኛው ምስራቅ ጊዜ ዛሬ ማለዳ ከሌሊቱ አስር ሰዓት ላይ እንደነበር አስታውቀዋል። ጥቃቶቹ ደማስቆ አቅራቢያና ሆምስ ውስጥ በሚገኙ ሦስት ኢላማዎች ያነጣጠሩና በኬሚካል የጦር መሳሪያዎች ሳይንሳዊ ምርምርና ልማት ተቋም እንዲሁም በማከማቻዎችና መሠረተ ልማቶቻቸው ላይ ያተኮሩ እንደነበሩ ባለሥልጣናቱ አስታውቀዋል። ጥቃቶቹ የተካሄዱት አንድ ሰዓት ከአስር ደቂቃ ለሆነ ጊዜ እንደነበርና ኢላማዎቻቸውን በተሳካ ሁኔታ መጥተው ማውደማቸውን ተልዕኳቸውንም ማጠናቀቃቸውን አስታውቀዋል። ዘመቻዎቹ ከፍተኛ ጥንቃቄ የተደረገባቸውና ትክክለኛ እንደነበሩ ያስታወቁት የጦር አዛዦችና የመከላከያ መስሪያ ቤቱ ባለሥልጣናት በሕይወት ላይ ሊደርስ የሚችልን ጉዳት በተቻለ መጠን ለማስቀረት የታሰበባቸው መሆኑንም አመልክተዋል። ፕሬዚደንት ትራምፕ ዛሬ ባወጡት የትዊተር መልእክት ተልእኮው ተሳክቷል፣ ሚሽን አኮምፕሊሽድ ብለዋል። እንቅስቃሴውንም ዘመቻውንም በከፍተኛ ሁኔታ አሞግሰዋል። የመከላከያ ሚኒስትር ማቲስ ወሳኝ እርምጃ ሲሉ የጠሩት ይህ ጥቃት ለባሻር አልአሳድ እንዳለፈው ሳምንት አይነት ኬሚካል ጥቃት ዳግመኛ እንዳያካሂዱ ግልጽ መልእክት ያስተላለፈ ነው ብለዋል። የአሳድ መንግስት ባለፈው አመት የተፈጸመበት ጥቃት ትምህርት እንዳልሰጠው በግልጽ ያስታውቃል ብለዋል ማቲስ። ዛሬ እኛና አጋሮቻችን ጠንከር ያለ ዱላ ነው ያሳረፍንበት። አሳድና ነፍሰ ገዳይ አበጋዞቹ በተጠያቂነት ሊያዙ የሚችሉበትን ሌላ ኬሚካል ጥቃት እንዳይፈጽሙ ግልጽ መልእክት አስተላልፈናል ብለዋል የመከላከያ ሚኒስትሩ። የመከላከያ ሚኒስትር ማቲስ በዚሁ ማብራሪያቸው ወቅት ባለፈው ሳምንት ዱማ ከተማ ውስጥ ቢያንስ ለአርባ ሰው ሕይወት መጥፋት ምክንያት የሆነው የክሎሪን ጋዝ ጥቃት እንደነበረ በማረጋገጥ ተናግረዋል። ባለፈው ሳምንት በምስኪን ሲቪሎች ላይ የተፈጸመውን ኬሚካል ጥቃት የሶሪያ መንግሥት ለማድረሱ እርግጠኛ ነኝ። የአጸፋ ምላሽ እንድንሰጥ ያስቻለን በቂና በመረጃ የተደገፈ እርግጠኛነት ነው ያለኝ፣ ብለዋል ጄምስ ማቲስ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ኒውዮርክ ውስጥ በጉዳዩ ላይ ሲመክር ውሏል። ጀርመን፣ ካናዳ፣ አውስትራሊያና ጃፓን ሦስቱ አጋሮች ለፈጸሙት የትናንት ምሽት የአየር ጥቃት ድጋፋቸውን ሰጥተዋል። የአውሮፓ ሕብረት ምክር ቤት ፕሬዚደንት ዶናልድ ተስክም እኛ ከአጋሮቻችን ጋር ከፍትህ ጎን እንቆማለን ብለዋል። የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ ዋና ጸሐፊ የንስ ሽቶልተንበርግ ኬሚካል መሳሪያን የሚጠቀም ሊጠየቅ ይገባዋል ብለዋል። መንግስታቱ ድርጅት የቻይና ቋሚ ተጠሪ ማ ዣኦሁ ደግሞ በአካባቢው ውጥረት እንዲረግብና ነገሮች በጥንቃቄ እንዲያዙ አሳስበዋል። በሌላ በኩል ደግሞ ሁሉም ወገኖች ለዓለም አቀፍ ህግጋት እንዲገዙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አሳስበዋል። ይህ በእንዲህ እንዳለ የፕሬዚደንት ባሻር አልአሳድ ደጋፊዎች ናቸው የተባሉ ሰልፈኞች ደማስቆ ውስጥ ዛሬ አደባባይ ወጥተው ጥቃቱን አውግዘዋል፣ ለመሪያቸውም ያላቸውን ድጋፍ ገልጸዋል። ኤስ እና ኤስ መቶ የሚባሉ ሩሲያ ሰራሽ ጸረ ሚሳይል ተምዘግዛጊዎች ወደ ሶሪያ ይተኮሱ የነበሩ በርካታ ቁጥር ያላቸውን ሚሳይሎች አየር ላይ እየቀለቡ አምክነዋል ሲል የሶሪያ መንግስታዊ ቴሌቪዥን ዘግቧል። ከአረቡ ዓለም የተባበሩት አረብ ኤሚሬቶች፣ ሳዑዲ አረቢያ፣ ካታር ለአሜሪካ መራሹ ጥቃት ድጋፋቸውን አሰምተዋል።